Foreign Service Institute, Amharic Basic Course, Unit 24, Basic Sentences for Learning. <laughs> አዎ፣ አሜሪካን ኤምባሲ የምሰራ አሜሪካዊ መሆንን የሚገልጽ ወረቀት አለኝ። መብቃት፣ በቂ። እሱ በቂ ነው። ግን ማየት ፈልጋለሁ። ይኸው ጌታዬ። ጀርባ ጀርባ መፈረም። እሺ፣ እግዚአብሔር ይስጥልኝ። በቼኩ ጀርባ ላይ ስምዎን ይፈርሙበት። ይኸው ፈረምሁበት። ታዲያ ታዲያ እንዴት እንድመነዝር የለዎት ይፈልጋሉ? ባለ ባለ አምስት ብር ያርጉልኝ። ባለ አምስት እና ባለ አስር ያርጉልኝ። መበደር ይኸው ጌታዬ፣ ለመሆኑ ከባንክ ገንዘብ መበደር ይፈልጋሉ? ብድር ለጊዜው ብድር አያስፈልገኝም። ከሁለቱ ወር በኋላ ግን ለመበደር እመጣለሁ። መልካም እንደፈለጉ። በጣም አመሰግናለሁ። ምንም አይደልን። ፎርፍሎንሲ እባክዎ ይህን ቼክ እንዲመነዝሩልኝ እፈልጋለሁ። እሺ፣ መነዝር ለውታለሁ። ለመሆኑ የመታወቂያ ወረቀት ይዘዋል? አዎ፣ አሜሪካን ኤምባሲ የምሰራ አሜሪካዊ መሆንን የሚገልጽ ወረቀት አለኝ። እሱ በቂ ነው፣ ግን ማየት እፈልጋለሁ። ይኸው ጌታዬ። እሺ እግዚአብሔር ይስጥልኝ። በቸኩ ጀርባ ላይ ስምዎን ይፈርሙበት። ይኸው ፈረምኩበት! ታዲያ እንዴት እንድመነዝርለው ይፈልጋሉ? ባለ አምስት እና ባለ አስር ያርጉልኝ። ይኸው ጌታዬ። ለመሆኑ ከባንክ ገንዘብ መበደር ይፈልጋሉ? ለጊዜው ብድር አያስፈልገኝም። ከሁለት ወር በኋላ ግን ለመበደር እመጣለሁ። መልካም፣ እንደ ፈለጉ። በጣም አመሰግናለሁ። ምንም አይደል። እባክዎ ይህን ቼክ እንዲመነዝሩልኝ እፈልጋለሁ። እሺ እመነዝር እለዎታለሁ። ለመሆኑ የመታወቂያ ወረቀት ይዘዋል? አዎ አሜሪካን ኤምባሲ የምሰራ አሜሪካዊ መሆን የሚገልጽ ወረቀት አለኝ። እሱ በቂ ነው፣ ግን ማየት እፈልጋለሁ። ይኸው ጌታዬ። እሺ እግዚአብሔር ይስጥልኝ። በቼኩ ጀርባ ላይ ስሙን ይፈርሙበት። ይኸው ፈረምሁበት። ታዲያ እንዴት እንድመነዝር እለዎ ይፈልጋሉ? ባለ አምስትና ባለ አስር ያርጉልኝ። ይኸው ጌታዬ። ለመሆኑ ከባንክ ገንዘብ መበደር ይፈልጋሉ? ለጊዜው ብድር አያስፈልገኝም። ከሁለት ወር በኋላ ግን ለመበደር እመጣለሁ። መልካም፣ እንደ ፈለጉ። በጣም አመሰግናለሁ። ምንም አይደል። ዩስፉል ወርድስ። አቶ ከበደን በተለይ በጣም አውቀዋለሁ። ትናንት በተለይ ጥሩ ቀን ነበር። ገንዘባቸውን እዚህ ባንክ ውስጥ ማስቀመጥ አይፈልጉም። ልብሱን አባቱ ቤት ውስጥ አስቀመጠ። ገንዘቧን ከባንክ ማውጣት ትፈልጋለች። መኪናው ከሽብር በላይ ያወጣል። ወደ አሜሪካ ለመሄድ ከአሜሪካና ከኢትዮጵያ መንግስቶች ፈቃድ ማውጣት ያስፈልጋል። ዋስ ለማግኘት ወደ አዲስ ከተማ መሄድ አለብኝ። የኔ ዋስ ሁለት ብር ለባንኩ ከፈለ። የአሜሪካ ሕዝብ ከኢትዮጵያ ሕዝብ በቁጥር ይበልጣል። አቶ ዮሐንስ ከአቶ ለማ ይበልጣል። መብለጥ። አንድ ጥሩ ቤት መከራየት ትፈልጋለሁ። የለማ ቤት አስር ብር ተከራየ። በአንድ ወር ውስጥ አንድ ጥሩ ቤት መስራት ይቻላል። ወደ ኢትዮጵያ በባቡር መሄድ አይቻልም። መቻል። ገንዘቡን ለማማበደር ማበደር ትፈልጋለህ? ስንት መቶ ብር ማበደር ትችላለህ? የብርቱካኑን ግማሽ ለለማ ሰጠሁት። አንድ ቀን ከግማሽ እሰራለሁታለሁ። ባንክ ውስጥ ካለህ ገንዘብ ስንት ወለድ ታገኛለህ? በአመት በመቶ አምስት ወለድ እሰጥሃለሁ። በአሜሪካ ውስጥ ብዙ ነጋዴዎች ይገኛሉ። ለነጋዴ ገንዘብ ማበደር ያስፈልጋል። ትርፉን ለማን ሰጥኸው? በአንድ አመት ውስጥ አንድ ሺህ ብር ትርፍ አገኛለሁ። የመኪናዬን በር አሳደሳለሁ። በሩን ዘግቶ ቤቱ ተቀምጧል። በመስኮቱ ገብቶ የበሩን መዝጊያ ከፈተው። የመስኮቱን መዝጊያ ከውስጥ ዘግቶ በበሩ ወጣ። መስኮት መዝጊያ። በወር ስንት ደሞዝ ታገኛለህ? ያለፈው ወር ደሞዝክን ለማን ሰጥኸው? ትራንስፈር ማደል ድሪል መጽሐፍ የምታነብ ሴት ነች። መጽሐፍ አንባቢ ነች። ቤት የሚሰራ ሰው ይመስላል። ቤት ሰሪ ይመስላል። ብዙ አረቂ የሚጠጣ ሰው ነው። ብዙ አረቂ ጠጭ ነው። መኪና የሚያድስ ሰው እንፈልጋለን። መኪና አዳሽ እንፈልጋለን። ለሰራተኞች ምግብ የሚያቀርብ እንፈልጋለን። ለሰራተኞች ምግብ አቅራቢ እንፈልጋለን። ቡና የምታሳልፍ ልጅ አለችሽ። ቡና ሳላፊ አለችሽ። ልብሴን የሚያለብሰኝ ሰው አለኝ። ልብሴን አልባሽ አለኝ። እግዚአብሔርን የሚያመሰግኑ እነማን ናቸው? እግዚአብሔርን አመስጋኝ እነማን ናቸው? ይህን እርሳስ የሚገዛ ማን ነው? ይህን እርሳስ ገዥ ማን ነው? አንድ ስኒ ቡና የሚደግም ማን ነው? አንድ ስኒ ቡና ደጋሚ ማን ነው? ከአንቺ እና ከእኔ የሚደግ ማን ነው? ከአንቺና ከእኔ ደካሚ ማን ነው? ከአሜሪካ ኢትዮጵያ በአንድ ቀን የሚደርስ አለ? ከአሜሪካ ኢትዮጵያ በአንድ ቀን ደራሽ አለ? እዚህ ቤት ውስጥ የሚያረፍድ ማን ነው? እዚህ ቤት ውስጥ አርፋጅ ማን ነው? ስልክ የሚደውል አለ? ስልክ ደዋ አለ። ከመጽሐፍ ቤቱ መጽሐፍ ለመውሰድ የሚፈቅድ ማን ነው? ከመጽሐፍ ቤቱ መጽሐፍ ለመውሰድ ፈቃጅ ማን ነው? ምሳ ለመብላት የሚፈልግ ማን ነው? ምሳ ለመብላት ፈላጊ ማን ነው? የውጭ ጉዳይ ሚኒስቴር ውስጥ ጉዳይ የሚፈጽም ለማ ነው። በውጭ ጉዳይ ሚኒስቴር ውስጥ ጉዳይ ፈጻሚ ለማ ነው። ለምግቡ ገንዘቡን የሚከፍል ማን ነው? ለምግቡ ገንዘቡን ከፋይ ማን ነው? ሰዎቹን ወደ ቤቱ የሚጠራ ከበደ ነው። ሰዎቹን ወደ ቤቱ ጠሪ ከበደ ነው። ዋና ከእኔ ጋር የሚጀምር ሰው አለ። ዋና ከእኔ ጋር ጀማሪ አለ። ባንክ ውስጥ ገንዘብ ለማስቀመጥ መታወቂያ ወረቀት ያስፈልጋል? የለም፣ አያስፈልግም። ከባንክ በቂ ገንዘብ አወጣህ? አንድ አስራ አምስት ብር አውጥቻለሁ። ከባንኩ ጀርባ ያለውን ሱቅ መግዛት ትችላለህ? በሦስት ሺህ ብር ቢሸጠው እገዛዋለሁ። ቼክ ለመመንዘር ስምህን መፈረም ያስፈልጋል? አዎ፣ ከሱም በላይ ዋስ ያስፈልጋል። ከባንክ ማውጣት የፈለግኸው ባለ አምስትና ባለ አስር ብር ነው? አዎ ባለ አስርና ባለ አምስት ነው። ከባንክ ከተበደርከው ገንዘብ ስንት ትሰጠኛለህ? ሁለት ባለ አስር ብር እሰጥሃለሁ። የገንዘብ ብድር ብትፈልግ ባንኩ ስንት ይሰጥህ ይመስልሃል? የፈለግኩትን ያህል ይሰጠኛል። ባንኩ ያለበት ሰፈር የኪራይ ቤት ማግኘት ይቻላል? አዎ ሁለት የሚከራዩ ቤቶች ማግኘት ይቻላል። ከባንኩ ሰራተኞች ቤት ለመከራየት የሚፈልጉትን ሰዎች ታውቃለህ? አዎ አውቃቸዋለሁ። ባንኮች ጧት ጧት የሚከፈቱበትን ሰዓት ማወቅ ትፈልጋለህ? አዎ ማወቅ እፈልጋለሁ። የባንኩ ሠራተኞች ቀኑን በሙሉ ይሠራሉ? የለም፣ ቀኑን በሙሉ አይሰሩም። ገንዘቡን አዲስ ከተማ ያለው ባንክ ውስጥ ማስቀመጥ ይፈልጋል? አዎ ብቻ ለዚያ ማስቀመጥ ይፈልጋል። ከበደ ባንክ ውስጥ ያስቀመጠውን ገንዘብ ማውጣትና ለጥሩነሽ ማበደር ይፈልጋል። ግማሹን አውጥቶ ማበደር ይፈልጋል። ከኢትዮጵያ መንግስት ባንክ የተበደረውን ገንዘብ መለሰ? ገና አልመለሰም። ለአገሩ ባዳ ከሆነ ባንኩ ገንዘብ እንዴት አበደረው? በእውነቱ እንዴት እንደሆነ አላውቅም። ገንዘቧን ኢትዮጵያ መንግስት ባንክ ውስጥ ለማስቀመጥ አመንትታ ነበር። አዎ በጣም አመንትታ ነበር። ወደ አገራችሁ ለመሄድ ለምን ታመነታላችሁ? ምናልባት ስራ አናገኝም ይሆናል። በባንክ ውስጥ ላለህ ገንዘብ ወለድ ስንት ታገኛለህ? በአመት ሶስት መቶ ብር አገኛለሁ። ባንክ ውስጥ ያስቀመጥከውን ገንዘብ ማውጣት ትችላለህ? አዎ ስፈልግ አወጣዋለሁ። ነጋዴዎች ሁሉ ባንክ ውስጥ ገንዘብ አላቸው? ሁሉም የላቸውም። ባንኩ በወሩ ውስጥ ስንት ትርፍ ያገኛል? በእውነቱ አላውቀውም። አንተ ባንክ መክፈት ትፈልጋለህ? ገንዘብ ስለሌለኝ መክፈት አልችልም። የባንኩን ገንዘብ የሚያበድረው ሰው ስም ማን ነው? ዮሐንስ ይባላል። ወደ ሲኒማ መሄድ ግዴታ አለብኝ? ካልፈለግ ሲኒማ መሄድ ግዴታ የለብህም። ይህን ቤት ለአባቱ ግዴታ መግዛት አለበት? አዎ፣ ይህን ቤት ገዝቶ ለአባቱ መስጠት ግዴታው ነው። የአቶ ለማን ቤት በግዴታ ከፍተህ ገባህ? የለም፣ በግዴታ አልከፈትኩትም። በግዴታ ምን አይነት ስራ መስራት ትችላለህ? በግዴታ ምንም መስራት አልችልም። ለምን ገንዘቡን በግዴታ መውሰድ ትፈልጋለህ? ገንዘቡን በግዴታ ለመውሰድ አልፈልግሁም። ወደ ኢትዮጵያ መሄድና አገሩን ማየት ግዴታ አለብህ? አዎ፣ መሄድና አገሩን ማየት ግዴታ አለብኝ። ወደ ኢትዮጵያ ከመሄዴ በፊት የግዴታ አማርኛ ማወቅ አለብኝ? አዎ፣ አማርኛ መማር አለብህ። ወይዘሮ ጥሩነሽ ግዴታ ወደ ሐኪም መሄድ አለባት። አዎ ግዴታ መሄድ አለባት። ወደ ትምህርት መሄድ ሳልፈልግ ግዴታ መሄድ አለብኝ። አዎ ባትወድም ግዴታ ወደ ትምህርት ቤት መሄድ አለብህ። ከበደ ግዴታ መሄድ አለበት። ካልፈለገ ግዴታ መሄድ የለበትም። ወደ ትምህርት ቤት መሄድ ነበረበት። በተለይ ዛሬ ግዴታ መሄድ ነበረበት። ልብሱን እዚህ ማስቀመጥ ግዴታ ነበረበት። አዎ ልብሱን ግዴታ ማስቀመጥ ነበረበት። ልጁን ግዴታ ከተማሪ ቤት ማውጣት ነበረበት። አዎ ማውጣት ነበረበት። ይህ እርሳስ ከዚያኛው መብለጥ ነበረበት። አዎ መብለጥ ነበረበት። አቶ ዮሐንስ ዋስ ማግኘት ግዴታ ሆነበት። አዎ ሁለት ዋሶች ማግኘት ግዴታ ሆነበት። መኪና መከራየት ግዴታ ነበረበት? የለም ግዴታ መከራየት አልነበረበትም። መኪና መከራየትና ወደ አገሩ መሄድ ነበረበት? አዎ መኪና ተከራይቶ ወደ አገሩ መሄድ ነበረበት። ለመሆኑ አማርኛ መማር ግዴታ ነበረባት? አዎ ግዴታ አማርኛ መማር ነበረባት። ለመሆኑ መታወቂያ ወረቀት ግዴታ ማውጣት አለብሽ? አዎ ማውጣት አለብኝ። ወደ አሜሪካ ለመሄድ በቂ ገንዘብ ማግኘት ግዴታ ሆነበ አዎ፣ በቂ ገንዘብ ማግኘት ሆነብኝ። አቶ ለማ ጀርባውን ስለሚያመው መድኃኒት መፈለግ ግዴታ ሆነበት። አዎ፣ ግዴታ ሆነበት። ቼኩን ከመውሰዳቸው በፊት መፈረም ግዴታ ሆነባቸው። አዎ፣ ግዴታ ሆነባቸው። ወደ አገርህ ስትሄድ ገንዘብ ግዴታ መበደር አለብህ። አዎ፣ ደሞዝን ስላላገኘው መበደር አለብኝ። ብድር ከባንክ መበደር አለብህ። አዎ፣ መበደር አለብኝ። ገንዘብ መበደርና ለእናትህ መላክ ግዴታ ሆነብህ። አዎ ደሞዜን እስካገኝ ድረስ መበደር ግዴታ ሆነብኝ። ግማሽ ደሞዝህን ለቤት ኪራይ መክፈል ግዴታ ሆነብህ? አዎ ሁልጊዜ የደሞዜን ግማሽ ለቤት ኪራይ መክፈል ግዴታ ሆነብኝ። አዲስ አበባን ከዚህ በፊት ታውቀዋለህ? አዎ አውቀው ነበር። አሁን ግን ካየሁት ብዙ ጊዜ ስለሆነ ግዴታ መሄድና እንደገና ማየት አለብኝ። ፈጠን ብዬ ከቤት መውጣት ነበረብኝ። አዎ ፈጠን ብለህ መውጣት ነበረብህ። ባንኩ ይህን ሰፈር መግዛት ነበረበት። አዎ፣ መግዛት ነበረበት። እዚህ ስራ ለማግኘት ግዴታ እንግሊዝኛ መቻል ነበረበት። አዎ፣ እንግሊዝኛ መቻል ነበረበት። ወደ ቀዳማዊ ኃይለ ሥላሴ አደባባይ መሄድ ግዴታ ሆነብህ። ከአቶ ለማ ጋር ቀጠሮ ስላለኝ መሄድ ግዴታ ሆነብኝ። ናራቲቭ ድርሰት ኢትዮጵያ የንጉሰ ነገሥት አገር ናት። ንጉስ፣ የኢትዮጵያ ንጉሰ ነገሥት ከፍ ያለ ገንዘብ አለው። ከፍ ማለት ትልልቅ ቤቶች ሠራ። ዛፉ ብዙ ቅርንጫፍ አለው። የዋሽንግቶን ከተማ ነዋሪ ነው። ትምህርትን ማሻሻል እፈልጋለሁ። አሻሻለ፣ ያሻሽላል። የወንድሜ ስራ ንግድ ነው። በቅርብ ጊዜ ንግዴን ማስፋፋ ትፈልጋለሁ። አስፋፋ ያስፋፋል። ኢኮኖሚ ኢኮኖሚ ንግድ ያበለጽጋል። አበለጸገ ማበልጸግ። የህዝቡን የኑሮ ደረጃ አሻሻለ። ስሙን ማንሳት አልፈልግም። አነሳ ያነሳል። በብዙ ጥረት ወደ አሜሪካ መምጣት ቻለ። ውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ እሰራለሁ። ትምህርቴ በየጊዜው ይሻሻላል። ተሻሻለ። መሻሻል ስለ ባንክ በኢትዮጵያ ውስጥ ከሚገኙት ባንኮች ሁሉ የኢትዮጵያ ንጉሠ ነገሥት መንግሥት ባንክ ከሁሉም ከፍ ያለ ነው። የሚገኘውም በአዲስ አበባ ከተማ ውስጥ ነው። በዚህ ባንክ ውስጥ ብዙ ሠራተኞች ይገኛሉ። በትልልቅ ከተማዎች ሁሉ ቅርንጫፎች አሉት። ከኢትዮጵያ ውጭም በአንዳንድ አገሮች ውስጥ ቅርንጫፍ በቅርብ ጊዜ ከፍቷል። ለምሳሌ ባለፉት ሦስት ዓመታት ውስጥ አንድ ትልቅ ቅርንጫፍ በሱዳን ውስጥ ከፍቷል። የኢትዮጵያ ንጉሠ ነገሥት መንግሥት ባንክ ብድር ለኢትዮጵያውያን ያበድራል። ነጋዴዎችና የመንግሥት ሠራተኞች እንደዚሁም የከተማው ነዋሪዎች ሁሉ ኑሯቸውን ለማሻሻልና ንግዳቸውን ለማስፋፋት ገንዘብ ይበደራሉ። ነጋዴዎችም ከባንክ በሚያገኙት ገንዘብ ወለድ ይከፍላሉ። ከዚህም በላይ ባንኩ የአገሩን ኢኮኖሚ ለማበልጸግና የሕዝቡን የኑሮ ደረጃ ለማንሳት ብዙ ጥረት ያደርጋል። ባለፉት አመታት ውስጥ ይህ ባንክ ከማናቸውም የመንግስት መስሪያ ቤቶች ብዙ ማሻሻልን አድርጓል። ጥያቄዎች፣ በኢትዮጵያ ውስጥ ካሉት ባንኮች የሚበልጥ የትኛው ነው? የዚህ ባንክ ቅርንጫፎች የሚገኙት የት ነው? በዚህ ባንክ ውስጥ ስንት ሠራተኞች ይገኛሉ? በኢትዮጵያ ውስጥ ቅርንጫፎች አሉት? ይህ ባንክ ብድር ለማን ይሰጣል? ለምን ጉዳይ ያበድራቸዋል? ገንዘቡን የተበደሩት ሰዎች ስንት ወለድ ይከፍላሉ? ባንኩ በተለይ የሚያደርገው ጥረት ለምንድን ነው? ገንዘብ ለማስቀመጥ በወር ስንት ጊዜ ወደ ባንክ ትሄዳለህ? ባንክ ውስጥ ላስቀመጥኸው ገንዘብ በዓመት ስንት ወለድ ታገኛለህ? ገንዘብን በባንክ ውስጥ ማስቀመጥ ለምን ይጠቅማል? በሱዳን ውስጥ ስንት ቅርንጫፎች አሉ? This is the end of unit 24.